የኤሌክትሪክ አገልግሎት በትግራይ ክልል በአብዛኛው አካባቢ ከተቋረጠ አንድ ሳምንት ሆኖታል። ዘጋቢያችን ሙልጌታ አጽብሀ ያነጋገራቸው ነዋሪዎች የኤሌክትሪክ ኃይል መቋረጡ በኑሯቸውና በስራቸውም ላይ ተጽዕኖ እንዳሳደረ አመልክተዋል። ከኢትዮጵያ የኤሌክትሪክ ኃይል ማብራሪያ ለማግኘት ያደረገው ጥረት ስላልተሳካለት ለማካተት አለመቻሉን ጠቅሶ ሙሉጌታ ቀጣዩን ከመቀሌ አስተላልፈዋል። በትግራይ ክልል በጦርነት ምክንያት በመላ ክልሉ የኤሌክትሪክ አገልግሎት ጠፍቶ የነበረ ሲሆን ዳግም ተስተካክለው አገልግሎት በዋና ዋና መስመር በሚገኙ ከተሞች መስጠት ተጀምሮ ነበር። ካለፈው ማክሰኞ ጀምሮ ደግሞ የኤሌክትሪክ አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ በሁሉም የክልሉ አካባቢዎች ተቋርጧል። በመቀለ ከተማ ነዋሪ የሆኑት አቶ ሀፍቱ በየነው የተባሉ በሰጡት አስተያየት ለሳምንት ያህል መብራት ተቋርጦ እስካሁን መቆየቱ በስራቸውና በኑሯቸው ተጽዕኖ ማሳደሩ ገልጸዋል። የሚሰሩበት ፋብሪካም ስራው ማቆሙና ወደ ተሰራ እየገባ ነው ያሉ ሲሆን በተጨማሪም በቤታቸው ምግብ ለማብሳት፣ መገናኛ ብዙሃንም ለመከታተል፣ እንዲሁም የስልክ አገልግሎት ለመጠቀም አለመሰላቸው ገልጸዋል። ለአንድ ሳምንት ያህል የተቋረጠው የኤሌክትሪክ አገልግሎቱ ባለመጀመሩም በትግራይ ክልል ካለው ወቅታዊ ሁኔታ በፖለቲካዊ ውሳኔ ነው እስካሁን ያልተስተካከለው ብለው እንደሚያምኑም ገልጸዋል። ቶሎ መፍትሄ እንዲበጅለትም ጠይቀዋል። የኤሌክትሪክ ኃይል የተቋረጠበት ምክንያትና መች እንደሚስተካከል ከኢትዮጵያ ኤሌክትሪክ ኃይል መርት ለማግኘት በተደጋጋሚ ያደረግነው ጥረት አልተጠቀም። ለአሜሪካ ድምጽ ሙሉጌታ ጽልሀም መቀለም